የፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ዛሬ ከተሰየመባቸው ጉዳዮች አንዱ የአቶ በቀለ ገርባ የዋስትና መብት ጉዳይ እልባት ለመስጠት ነበረ። ችሎቱ ለዕለቱ የተቀጠሩ መዝገቦች ውሳኔዎች ከሰጠ በኋላ በስተ መጨረሻ የአቶ በቀለ ገርባ ጉዳይን ተመልክቷል። የአቶ በቀለ ገርባ መዝገብ አለመቅረቡንም ታዝበናል። ችሎቱ ጉዳዩን እንዳላየው በመግለጽ ለማክሰኞ ተለዋጭ ቀጠሮ ይዟል። ይህን ቀጠሮ በመዝገቡ ላይ ለማስፈርም ያን የሆኑ ነው። መዝገቡ ይምጣ ተብሎ የታዘዘው የተከሳሽ ጠበቃ አቶ አብዱል ጀባር ሁሴን ገመዳ ህጉ የዋስትና ጉዳይ በ48 ሰዓታት ማለቅ አለበት ብሎ ቢያዝም ችሎቱ ማጓተቱን ቅር እንዳላቸው ገልጿል። ከችሎት በኋላ ተጨማሪ ማብራሪያ እንዲሰጡን ጠይቀናቸው ነበረም። ህገ መንግስቱ ለሁሉም እንግዲህ ለወንጀል የተከሰ ሰዎች በተፋጠነ ፍትህ ማግኘት መብት አላቸው። ዋስትና ደግሞ እንደውም እጅግ በጣም ህጉ ያጠበዋል። አሁን ለምሳሌ የወንጀለኛ መቅጫ ስነ ስርዓት ህግ አንገጽ 68 ስር ማመልከቻ ከቀረበ ወይ አቃቤ ህግ መልስ ከሰጠበት በኋላ 48 ሰዓት ጊዜ ውስጥ ነው መልስ መስጠት ያለበት፣ ፍርድ ቤቱ ውሳኔ መስጠት የነበረበት። አቃቤ ህግ አሁን መልስ ከሰጠ በኋላ ራሱ ረጅም ቀጠሮ ነበር የተሰጠው፣ ሰባት ቀን የተሰጠው። ከዚያም በኋላ ሌላ ቀጠሮ ተደግሞ ተሰጠ። አሁንም እንግዲህ ለሶስተኛ ጊዜ ነው ለማክሰኞ የተቀጠረው ና ይሄ አሁን የፍርድ ቤት የወሰደው አቋም ትንሽ ከህጉ ጋር የማሄር ነው። የህገ መንግስታዊ መብትን የሚያጣብቅ ነው። ዳይሬክት ህጉ ጋር የሚጋጭ ነው። ያው የወንጀለኛ መቅጫ ስነ ስርዓት ህግ 48 ሰዓት ውስጥ ውሳኔ መስጠት ዳኞቹ እንዳለባቸው ስለሚገልጽ አሁን እንግዲህ 48 አይደለም ረጅም ጊዜ እየወሰደ ነው። ይህንኑ ለፍርድ ቤት የሚያቀረብ ነው። አቶ በቀለ ገርባ ዛሬን ጨምሮ የዋስትና መብት ጥያቄ ለፍርድ ቤት ከቀረበበት ጊዜ ጀምሮ በችሎት ላይ እየቀረበ አይደለም ይህ ለምን ሆነ አልናቸው ጠበቃ አብዱል ጀባር ወይ ፍርድ ቤቱ ነው ትእዛዝ ያልሰጠው ወይ ማረሚያ ቤቱን ያስቀረው የሚል ነገር ነበረ አቶ በቀለን ትናንትና ማረሚያ ቤት የተናናግረ ነው ነበር ምንም እንዳልሰሙ ግን ብቻ በቤተሰብ በኩል ጠበቆቹ የተከታተሉ እንደሆነ እንደሚነገራቸው ነው የነገሩን አሀ እንግዲህ ወይ ትእዛዙን ያልደረሰው ወይ ደግሞ ማረሚያ ቤቱ ነው ይሄን ነገር የወሰደው። ትእዛዙ ደርሶ ፍርድ ቤት በችሎት እንጠይቃለን ብለን ጠየቅን። እናንተም እንደሰማችሁት ፍርድ ቤትም አጥጋቢ ነገር አልሰጠም። ለዶይቸ ቬለ ራዲዮ ለተጠናቀረው ዘገባ ዮሀንስ ገብረ እግዚአብሔር ነኝ ከአዲስ አበባ።